ኢትዮጵያ 47 ሀገራትን ያቀፈው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባል ሆና መመረጧ ይፋ የተደረገው በትናንትናው እለት ነው። ድጋፍና ተቃውሞ ከተለያዩ ወገኖች መደመጥ ከጀመረ ግን ቆየት ብሏል። ሀገሪቷ ራሷን ለምክር ቤቱ እጩ አድርጋ ካቀረበችበት ጊዜ ጀምሮ ማለት ነው። የምክር ቤቱ አባል ከመሆን አንጻር ኢትዮጵያ መስፈርቶቹን እንደምታሟላ መንግስት ይናገራል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለቪዮኤ እንዳሉት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2006 ዓ ም የቆየው የሰብአዊ መብት ኮሚሽን አባል ሆና ያገለገለችበት ጊዜም ነበር። ኮሚሽኑን የተካው የሰብአዊ መብት ምክር ቤት አባል ለመሆን ጥያቄ ያቀረበችው ከአንድ ዓመት በፊት መሆኑን የጠቀሱት ቃል አቀባዩ ጥያቄው ሲመረመር መቆየቱን አብራርተዋል። ለዚህ ምክር ቤት ምን አባል ሊያደረጋት እንደሚችል ሁሉ ያቀርባለች ማለት ነው። በዓለም አቀፍ ደረጃም ደግሞ ከሰብ መብት ጋር በተያዙ ነገሮች ኢትዮጵያ ምን ማድረግ እንዳለባት ቀርቦ ታይተዋል ማለት ነው። ለምሳሌ የሰብዊ መብትን መከበርን ድንጋጌዎች በማክበር ረገድ፣ በዘር መድለውን የሚቃወሙ ድንጋጌዎችን በመቀበር ረገድ፣ የተባበሩት መንግስታት ድርጅ ኢኮኖሚ ማህበራዊ ና የባህላዊ መብቶችን በመመለከት እና ሌሎችምም ዓለም አቀፍ ና ሌሎች ከሰብአዊ መብት ጋር የተያያዙ መብቶችን በማክበር ና በማስከበር ረገድ መልካም አስተዳደርን በመስረት ረገድ አሳታፊ ስርዓትን በመስረት ረገድ በዓለም አቀፍ ና በዓለም ዙሪያ በአካባቢዋም የሰላምና ጸጥታ ጥበቃ በመስራት ረገድ ኢትዮጵያ በአፍሪካ ውስጥ ለምሳሌ ፒር ሪቪው ሜካኒዝም የሚባለውም ድርጅት ጋር በመስራት ረገድ ከእርስ በእርስ መገማገሚያ መድረኩ ጋር መድረክ ማለት ነው። ስለዚህ የዚህ የምክር ቤቱ ተመራጭ ሆናለች። የአፍሪካ ሀገሮች እንዳሉ አጽድቋታል። ከዛም አልፎ ከ193 መራጭ ሀገሮች መካከል 178 የሚሆኑት ኢትዮጵያን መርጧታል ማለት ነው። ተቃዋሚዎችና ዓለም አቀፍ የሰብአዊ መብት ድርጅቶች ግን ኢትዮጵያ የምክር ቤቱ አባል እንዳትሆን ድምፃቸውን ሲያሰሙ ቆይተዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ ፕሮፌሰር በየነ ጴጥሮስ ዛሬ ለቪኦኤ ሲናገሩ ይህንኑ ተቃውሞ አንጸባርቀዋል። የኢትዮጵያ ስም የተባበሩት መንግስታት የሰብአዊ መብት ካውንስል አባል ለመሆን እንደ እጩ ቀርባለች የሚል ጥያቄ ስነሳ ብዙ የአለም አቀፍ ሰብአዊ መብት ተከራካሪ ድርጅቶች መንግስታዊ ያልሆኑ ማለት ነው፣ ይሄ ነገር ሊሆንን የማይገባ ነው የሚል እንደምታ ይዘው ብዙ ጥረት አድርጓል። ከነዚህም ውስጥ ሂዩማን ራይትስ ዋች፣ ሌሎች ደግሞ የኤዥያ የሰብአዊ መብት ጥበቃ ፎረም የሚባለው፣ እንደዚሁም የካይሮ ኢንስቲትዩት ለሰብአዊ መብት ጥናት አራተኛው የአለም አቀፍ የዜጎች ተሳትፎ ድርጅት የሚል የምስራቅና የአፍሪካ ቀንድ የሰብአዊ መብት ተከራካሪዎች ፕሮጀክት፣ ስድስተኛው የግብጽ ግላዊ መብት ጥበቃ እንቅስቃሴ ከሁማን ራይትስ ዎች ጋር በመሆን ይህንን ስጋት ይፋ ይዘው ወጥተው ተንቀሳቅሷል። ለጠቅላይ ሚኒስትር ገበሩ ኃይለማርያም ደሳለኝም የዚህ የተባበሩት መንግስታት የሰብአዊ መብት ካውንስል አባል ኢትዮጵያ የምትሆን ከሆነ የሰብአዊ መብት ጥሰት ሪከርዳችሁን ወይም በዚያ ላይ እየታየ ያለው ድክመታችሁን በአስቸኳይ እንድታርሙት የሚል ደብዳቤ ሁሉ ጽፎ እስከ መማፀን የደረሱበት ጉዳይ ነው። ስለዚህ ይህ ጉዳይ እኛ የሰብአዊ መብት እየተረገጠ ባለበት ሀገር ውስጥ ነው ያለነው። ይህንን ብሶት የምናሰማው ዜጎች እና በፖለቲካም ደግሞ ተደራጅተን ያለነው ፓርቲዎች አልፎ የዓለምን ህብረተሰብ ሁሉ ያሳሰበ ጉዳይ ነው። የኢትዮጵያ መንግስት ግን በተለያዩ አካላት ሲቀርቡ የነበሩ ተቃውሞዎችን አይቀበልም። የውጭ ጉዳይ ሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲም ይህ ተቃውሞ በእኛ ብቻ ሳይሆን በዓለም አቀፉ ማህበረሰብም ተቀባይነት አላገኘም ብለዋል። የዚህ ምክር ቤት ውስጥ አባል ለመሆን አንደኛ፣ የሰብአዊ መብቶችን የማስከበር ስራ በግንባር ቀደምትነት የመስራትን ይጠይቃል። ሁለተኛ፣ በራስም ለሰብአዊ መብት ታማኝነትና ተገዥነትን ይጠይቃል። በኢትዮጵያ በኩል ይሄን ታይቶ ነው፣ በዚህ ይሄን ፈተና ስላለፈች ነው እዚህ ውስጥ የገባችው። የተባለው ክስ ክስ ነው። የተረጋገጠ ነገር አይደለም። መከሰሳት ነገር ሆኖ ጥፋተኛ ሆኖ መገኘት ሌላ ነገር ነው። ይሄን ክስ ያቀረቡ ወገኖች ለዚሁ ለመራጭ አካል ነው ያቀረቡት። ለአለም አቀፍ ህብረተሰብ ነው ማለት ነው 193 አባላት ላሉበት አካል ነው ያቀረቡት። ክሱ ውድቅ ሆኗል ማለት ቶ 78 ድምጽ ያቀረቡት ክስ ትክክል አይደለም የሚለውን ነገር ነው የሚያሳየው። በዓለም አቀፍ ህብረተሰብ ኦፒኒየን ኮርት የተሸነፈ ክስ ሆነው በሀገር አቀፍ ደረጃም ሆነ በዓለም አቀፍ ደረጃ ኢትዮጵያ ሪከርድ የሚያሳየው አንደኛ በብሔራዊ ደረጃ ዴሞክራሲያዊ ስርዓት በመገንባት ሂደት ላይ ያለች ሀገር ናት። ሰብትን የማስከበሩን ስራ እንደ ትልቅ ስራ አርጋው በአጀንዳ ይዛ የምትንቀሳቀስ ሀገር ናት። መልካም አስተዳደርን በሀገር ቤት መመስረት ደረጃም እርቀት የሄደች ሀገር ናት። እዚህ ውስጥ ሙሉ በሙሉ እንከን የለሽ የሆነ የዲሞክራሲ የመልካም አስተዳደር ስራ፣ የሰብአዊ መብት ጥበቃ ስራ ይሰራል ማለት አይደለም። ይህን ኢትዮጵያ መንግስትም ክሌም አላረግም። ማንም ሀገር ደግሞ ፍጹም እንከን የለሽ የሆነ የሰብአዊ መብት ያያዛለኝ ብሎ የሚመጣ ሀገር የለም። የተቃዋሚዎቹ ሀሳብ የተለየ ነው። የመድረኩ ፕሮፌሰር በየነ ጴጥሮስ እንዳከሉት የኢትዮጵያ አባል ሆኖ መመረጥ ያለውን እውነታ ሊሸፍን አይገባም። እንግዲህ ምናልባት እንደ አዙረን ብናይ እችን ሰብአዊ መብት ጣሽ የሆነችዋን አገር ምናልባት በዚህ ካውንስል ውስጥ አስገብቶ ጨፍልቋት ወደ ሰብአዊ መብት ማክበሩ እንድትሸጋገር ግፊት ልናደርግባት እንችላለን ተብሎ የተያዘ አጀንዳ ነው። ያ ከሆነ ማለፊያ ምናልባት ከዚህ አይነቱ ሂደት መላው ህዝባችንና ሀገራችን የሚጠበቅበት ይሆናል። ካልሆነም የዓለም አቀፍና ህገ መንግስታዊ ግዴታዎችን የኢትዮጵያ መንግስት ለመወጣቱ የዚህ ካውንስል አባል ማሆን ማረጋገጫ ነው ብሎ ይሄ መንግስት ለፕሮፓጋንዳ ለመጠቀም ይዳዳዋል ብዬ አምናለሁ። ለዚያ የሚውል ከሆነ ይሄ ትልቅ ትልቅ ጉዳት ነው ለኢትዮጵያ ህዝብ የሰብአዊ መብት ፍላጎት እና ረሃብና ጥማት ማለት ነው። ስለዚህ እኔ የኢትዮጵያ መንግስት ይህንን ትልቅ ምስክርነት አገኘን፣ ያው የሰብአዊ መብት የተባበሩት መንግስታቱ ካውንስል አባል ሆን፣ ስለዚህ በሰብአዊ መብት ጥበቃ ረከርድ ላይ ያለን ብቃት ከፍተኛ ምስክርነት አገኘ ብለው የኢትዮጵያ መንግስት ፕሮፓጋንዲስቶች ይህንን ቢጠቀሙ በእውነቱ ትልቅ ጉዳትም የተባበሩት መንግስታትም ኢትዮጵያን እዚያ ውስጥ በማስገባት ከፍተኛ ስህተት ማድረጉን የሚያሳይ ይሆናል። እናም የተባበሩት መንግስታት ድርጅት ኢትዮጵያን የሰብአዊ መብት ምክር ቤቱ አባል አድርጎ መምረጡ ከወዲሁ የተለያዩ አስተያየቶችን እያስከተለ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።